በምስራቅ አፍሪካና ታላላቅ ሀይቆች ሀገሮች የፕሬስ ነፃነት ያለበትን ደረጃ አስመልክተው ሪፖርት ያቀረቡት አርቲክል 19 የተሰኘው የሀሳብ ነፃነት ተሟካሽ ድርጅት ዳይሬክተር ሚስተር ጆን ኒዋንኪ ናቸው። ዳይሬክተሩ በሪፖርቱ እንዳሉት ካለፈው የፈረንጆች ዓመት ጀምሮ በቀጠናው የፕሬስ ነፃነት በተለይም ደግሞ ጋዜጠኞች ከምንጊዜውም በላይ አደጋ እንደተደቀነባቸው ነው የተገለጸው። ሪፖርቱ እንደሚለው በቀጠናው ካለፈው የፈረንጆች ዓመት ወዲህ ከሶማሊያ ቀጥሎ ኤርትራና ኢትዮጵያ በቅደም ተከተል የከፋ የፕሬስ ነፃነትና ጋዜጠኞች መብት ረገጣ የታየባቸው ሀገሮች ሆነዋል። ጋዜጠኞች ከተጋረጡባቸው እክሎች መካከልም አካላዊ ጥቃት፣ እስር፣ የግድያ ዛቻ፣ በፍርድ ቤት እየተጠሩ መጉላላት፣ መረጃ መከልከል፣ አስገድዶ ማፈን፣ የሚዲያ ተቋማት መዘጋት የመሳሰሉ ዋና ዋናዎቹ መሆናቸው በሪፖርቱ ተወስቷል። በተለይ ከቅርብ ጊዜ ወዲህ መንግስታትና መንግስታዊ ያልሆኑ አካላት በጋዜጠኞች ላይ ብቻ ሳይሆን በጦማሪዎች ላይ ጭምር ከባድ አደጋ መደቀናቸውን ነው ሪፖርቱ የጠቀሰው። በቅርቡ በኡጋንዳ እንደታየው አንዳንድ የቀጠናው መንግስታት በማኅበራዊ ሚዲያ ላይ ከባድ እመቃ መጀመራቸውም አዲሱ አሳሳቢ ክስተት እየሆነ መጥቷል ይላል የአርቲክል 19 ዓመታዊ ሪፖርት። ጋዜጠኛ እስክንድር የፓናል ውይይቱ አንዱ መወያያ ሐሳብ አቅራቢ ሆኖ ሜዲያው በጠቅላላው ምን አይነት እክሎች እንደሚገጥሙ ታጠር ያለ ሐሳቡን አጋርቷል። ከተሳሳቢዎችም በርካታ ጥያቄዎች ቀርበውለት መልስ ሰጥቷል። በምሥራቅ አፍሪካ ከሌሎች የአህጉሪቱ ቀጠናዎች በተለየ ፕሬስ ነጻነት ወደኋላ የቀረው በዋናነት በፖለቲካ ልሂቃኑ የፖለቲካ ፍላጎት ማጣት መሆኑን የጠቀሰው እስክንድር ለፕሬስ ነጻነት በተናጥል የሚደረግ ትግል የትም አይደርስም፣ ለዲሞክራሲ ሁለገብ ትግል መደረግ አለበት በማለት ነው አጽንኦት ሰጥቶ ያብራራው። ለአርቲክል 19 ዳይሬክተር ሚስተር ጆን ስለ ኢትዮጵያ ፕሬስ ነጻነት በተናጥል ላቀረብንላቸው ጥያቄ እንዲህ ሲሉ መልሰዋል። የኢትዮጵያ የፕሬስ ነጻነት ያለበትን ሁኔታ እንደነገሩን የሚዲያው ያለበት ሁኔታ አሳዛኝ ነው። መንግስት ጋዜጠኞችን፣ ጦማሪዎችን መብት እንዲጠብቅና የሕዝብ መረጃ ማግኘትና የሀሳብ ነጻነት መብት እንዲከበር እንጠይቃለን። ባለፉት አመታት እንዳየነው የፕሬስ ነጻነትና ብዙ ጋዜጠኞች እንዲሁም የሰብአዊ መብት ተሟጋቾች ከመንግስት አደጋ ተጋርጦባቸው ነው የቆዩት። አዲሱ አመራር አዎንታዊ ለውጥ እንደሚያመጣ ግን ተስፋ እናደርጋለን። ድርጅታቸው አርቲክል 19 ከኢትዮጵያ መንግስት ጋር አሁን ስላለው ግንኙነትም በግል ጠይቂያቸው ሲመልሱ በአዲሱ አመራር ከኢትዮጵያ መንግስት ጋር ያለን ግንኙነት እንደሚሻሻል ተስፋ አለን። ከኢትዮጵያ መንግስት ጋር ባለፉት ዓመታት በጣም አስቸጋሪ ግንኙነት ነው የነበረን። አሁን በታየው የአመራር ለውጥ ግን በሀገሪቱ የሀሳብ ነጻነት፣ የሚዲያ ነጻነትና በጠቅላላው ሰብአዊ መብትን በማስፋት ረገድ አዎንታዊ ሚና እንድንጫወት እንደሚፈቀድልን ተስፋ እናደርጋለን። ሚዲያ ፍሪዶም በስብሰባው መጨረሻ ከጋዜጠኛ እስክንድር ነጋ ጋር በነበረኝ የተናጥል ቆይታ በኢትዮጵያ የፕሬስ ነፃነትን ለማስከበር ከአዲሱ ጠቅላይ ሚኒስትር አብይ አህመድ በአስቸኳይ ምን እርምጃዎችን እንደሚጠብቅ ጠይቄው እንዲህ ሲል ነበር የመለሰልኝ። ለመደራጀት መጀመሪያ ራሴ መግለጽ አለብህ። ምንም ነገር ለማድረግ ራሴ መግለጽ አለበ። በነፃነት መናገር መቻል አለበት። የሆነ ነፃነት ምን መነሻ ይህ ነው። ስለዚህ ሀሳብ በነጻነት መግለጽ ከሌለ ዲሞክራሲ የለም ማለት ነው፣ ነፃነት የለም ማለት ነው። አሁን የምናሰምሩበት ነገር ሀሳብን በነፃ መግለጽ መብት የነፃነት ደሴት ናቸው፣ አጠቃላይ ነፃነት አካል ነው። ስለዚህ ከሀሳብን በነፃ መግለጽ ነፃነት በፊት መጀመሪያ አጠቃላይ ነፃነቱ መከበር አለበት፣ አጠቃላይ ዲሞክራሲያዊ ስርዓት መኖር አለበት እና ለሀሳብን በነፃ መግለጽ ብቻ መታገል አንችልም። ጋዜጠኛ እስክንድር ነጋ ዛሬ ምሽት ወደ ዩናይትድ ስቴትስ አሜሪካ የሚበር ሲሆን በቆይታው ምን እንደሚሰራ ላነሳሁለት ጥያቄም ከባለቤቱና ልጁ ጋር ቆይታ እንደሚያደርግ ከገለጸ በኋላ ስለ ሌላው እቅዱም እንዲህ ሲል ገልጾልኛል። ከዚ በኋላ ከዳያስፖራ ጋር በሀገራችን የዲሞክራሲያዊ ስርዓት እንዴት መምጣት ይችላል፣ እንዴት ነው ሰላማዊ የሆነ ሽግግር ማድረግ የሚቻለው፣ እኔ ደግሞ ሰላማዊ በሚለው ላይ ያሰምርበታለሁ። ሀገራችን ሰላማዊ ሽግግር ማድረግ አለባት ብዬ ነው ማምነውና እንዴት ሰላማዊ ሽግግር ማድረግ የሚቻለው የሚለው ከዳያስፖራው ጋር እንመክራለን። ዳያስፖራው ትልቅ የሰው ሀብት አለ። ይሄ የሰው ሀብት ለሀገራችን ዲሞክራሲ ያስፈልጋል። ጠላት አይደለም። ዳያስፖራ የኢትዮጵያ እሴት፣ ልንጠቀምበት የሚገባ እሴት። እሱ እሴት ያስፈልገናል ዲሞክራሲውን ለማምጣት፣ ልማትም ለማምጣት። አምነስቲ ኢንተርናሽናል እስክንድር የህሊና እስረኛ መሆኑን አውቆ ከእስር እንዲፈታ ለዓመታት ዘመቻዎች ሲያደርግለት የቆየ ስለሆነ ነው በናይሮቢው የዓለም አቀፍ ፕሬስ ነጻነት መታሰቢያ ባህል ላይ እንዲገኝ የጋበዘው። ከናይሮቢ ኬንያ ለተጠናቀረው ዘገባ ቻላቸው ታደሰ